ጤና ይስጥልን። የኮሮና ቫይረስ በሽታ በተገቢ የሕክምና ክትትል ሊድን የሚችል በሽታ ነው። የበሽታው ምልክቶች ማለትም ትኩሳት ሳልና ለመተንፈስ መቸገር የታየበት ሰው ወይም በኮሮና በሽታ የተጠረጠረ ሰው ሁሉ ቫይረሱ አለበት ማለት አይደለም። በኮሮና ቫይረስ በሽታ ተጠርጥረው በለይቶ ማቆያ የሚቆዩ ሰዎች ከበሽታው ነፃ መሆናቸው እስኪረጋገጥ ድረስ በሕክምና ክትትል ይቆያሉ። ቫይረሱ ከተገኘባቸው ተገቢው የጤና ክትትል እየተደረገላቸው ከበሽታው ጨርሶ እስኪድኑ ድረስ በማቆያ ይቆያሉ። ከበሽታው የዳኑ መሆናቸው ሲረጋገጥ ከማቆያው እንዲወጡ ይደረጋል። ከለይቶ ማቆያ የሚመለሱ ሰዎች ከበሽታው ነፃ መሆናቸው ወይም የዳኑ መሆናቸው በህክምና ባለሙያዎች የተረጋገጠ መሆኑን ልብ ይበሉ። አዎ፣ ከለይቶ ማቆያ የሚመለሱ ሰዎች ከበሽታው ነፃ መሆናቸው ወይም የዳኑ መሆናቸው በህክምና ባለሙያዎች የተረጋገጠ መሆኑን ያስተውሉ። ለማንኛውም መረጃ በነፃ የስልክ መስመር 8335 ወይም 952 ላይ ደውሉ። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት